ሃይሁለት፣ ቤተ ክርስቲያንን ስለ መሰረታትና ስለሚጠብቃት ስለ መንፈስ ቅዱስ አካላዊነት ነው የምንማር። በሐዲስ ኪዳን ዘመን ቤተ ክርስቲያንን የሚጠብቃት መንፈስ ቅዱስ ነው። አስተማሪ መንፈስ ቅዱስ ነው። በችግሯ ጊዜ አጽናኝ መንፈስ ቅዱስ ነው። ምስጢር ገላጅ መንፈስ ቅዱስ ነው። ኢየሱስ ክርስቶስ ፍጹም ፈጣሪ እና አዳኝ እንደሆነ እንድናምን ኃይልን የሚሰጠንን መንፈስ ቅዱስ ነው የከበደውን ነገር ሁሉ የሚያቀልልን መንፈስ ቅዱስ ነው የወደፊቱን እንደ መስታወት የሚያሳየን መንፈስ ቅዱስ ነው እና ይህ መንፈስ ቅዱስ ታዲያ አካላዊ ነው አብ ወልድ መንፈስ ቅዱስ ሶስት ለማለት በእኛ አጠራር ስላሴ ነው አደል የምንለው ስላሴ ማለት ቃሉ የግዕዝ ሆኖ ስላሴ ማለት ሶስትነት ሶስት ማለት ያም አብ ወልድ መንፈስ ቅዱስ ለማለት ነው እና አብ ወልድ መንፈስ ቅዱስ በአካል ሶስት ይሁኑ እንጂ በመለኮት፣ በመፍጠር፣ በባህርይ፣ በስልጣን፣ በአገዛዝ አንድ እግዚአብሔር ነው የምንለው መለኮት ስለ ሱነቱ እንድናምን፣ ስለ ሱነቱ እንድናውቅ የሰጠን ይህን ሆኖ ሳለ የመጨረሻው ዘመን እንግዲህ እየደረሰ ነው። ስንቤቱም እየተፈጸመ ነውና ነገሩ አይደንቀንም። በተለይ በዚህ ዘመን መንፈስ ቅዱስን አካል የለውም የሚሉ ተነስተዋል። መንፈስ ቅዱስ አካል የለውም፣ ወልድም ከመላእክት አንዱ ፍጡር ነው፣ ኢየሱስ ፈጣሪ አይደለም፣ መንፈስ ቅዱስም የአብ እንትኑ ኃይሉ ፓወሩ አንድ ሰው አንድ ስራ ለመስራት በአካፋ አንድ ስራ ለመስራት አስቦ እንደሆነ በአንድ መሳሪያ አንድ ስራ ለመስራት አስቦ እንደሆነ አንድ ሰው ይላሉ ሲመስሉ እንደ መሳሪያው ወልድን ይመስላል። መንፈስ ቅዱስን ደግሞ በምን ነው የሚመስሉት? የአብ ኃይሉ አንድ ሰው ሲሰራ ኃይል ያስፈልገዋል። ጉልበት ከሌለው ኃይል ከሌለው መስራት አይችልም እና መንፈስ ቅዱስ ማለት የአብ ኃይል ጉልበት እንጂ አካል ያለው ነገር አይደለም። እንግዲህ ወልድ ፍጡር ከሆነ መንፈስ ቅዱስም አካል የሌለው ዝሩው አካል የሌለው መንፈስ አካል የሌለው የአብ ኃይል ከሆነ ሥላሴ የሚባል ነገር የለም። ሥላሴ የሚለው ትምህርትም የስህተት ትምህርት ነው እና አሁን በመጨረሻው ዘመን እውነቱን ለሰው ልጆች ሊገልጽ ስለፈለገ ፈጣሪ እኛን አስነስቶናል የሚሉ ሰዎች ተነስተዋል። ምንድን ናቸው? በመጨረሻው ዘመን ይነሳሉ የተባሉ ሀሰተኞች ናቸው። ጌታ እንደነገረኝ በመጨረሻው ዘመን እውነተኞች ይነሳሉ የሚል አንድም ቦታ የለም። እውነተኞችን የሚያስቱ ውሸተኞች ይነሳሉ ነው ያለው። ግን አሁን በመጨረሻው ዘመን እውነቱን ለዓለም ገልጦኛል አገን የሚሉት እና በር እያንኳኩ ነው የሚገቡት። አንድ አማኝ በራሱ እምነት የጸና መሆን ያለበት። ጎርፍ ይመጣል፣ ነፋስ ይመጣል፣ ወጀብ ይመጣል፣ ኃይለኛ ዝናብ ይመጣል። ያን ጊዜ የማይነቃነቅ ቤት ነው መሆን ያለበት። ቅድም እንደተማር ነው በአለት ላይ እየተመሰረተ ሌላም ሊመጣ ስለሚችል አይደንቀንም። ገና ሌላ ይመጣል እና የሚሉት እውነት መስሎን እንዳነሳሳት እና መንፈስ ቅዱስ አካል ያለው ኃይል ነው ለማለት ነው እና ወደ መንፈስ ቅዱስ አካላዊነት ከመሄዳችን በፊት እስኪ እንዲያው ስለ አብ፣ ስለ ወልድም ጭምር ስለ ሶስቱ አካላት እና በመለኮት እንዴት አንድ እንደሆኑ እግዚአብሔር መንፈስ ቅዱስ የሰጠንን ያህል እንማራለን። የማሳስባቸው ነገር ቢኖር የኛ አእምሮ ስለ እግዚአብሔር አንድነትና ሶስትነት ስለ ፈጣሪነቱም ተመራምራ የምትደርስ አይደለች። በጣም ትንሽ ናት። እሱ የሰጠንን ያህል ስለ እሱነቱ እሱ የሰጠንን ያህል እንድናውቅ እንጂ እኛ ስለ መለኮትነቱና ስለ ፈጣሪነቱ ተመራምረን ልንደርስ ከቶ አንችልም። ያቺ በሬና እላለሁ ብላ ስትንጠራራ እንደፈነዳችው እንቁራሪት ግን በቸርነቱ የሰጠንን ያህል እንድናውቅ የፈቀደልን ያህል የእግዚአብሔርን ቃል እናያለን እና ሰው ዘላለማዊን ደስታ ለመታደል ሰው ዘላለማዊን ደስታ ለመታደል በእግዚአብሔር ማመንና የትዕዛዛቱ ተገዥ መሆን አማራጭ የሌለው የሰው ልጆች መልካም እድል ነው። ነገር ግን የሰው ልጅ ሁሉን የመመርመርና የመረዳት መብት ያለው መሆኑ ቢታወቅም የፈጣሪን ባህሪና ሕልውና መርምሮ ለማወቅ ከአቅሙ በላይ በመሆኑ ፈጽሞ ሊደርስበት አይችልም። ይሁን እንጂ ፈጣሪ ራሱ ፈቅዶ ስለ እሱነቱ አይምሯችን የሚችለውን ያህል እንደ አቅማችን እንድናውቅ በሰጠን መሠረትና በመጽሐፍ ቅዱስ መረጃነት እግዚአብሔርን በሦስትነትና በአንድነት እናምነዋለን። የእግዚአብሔርን አንድነት የምናምነው በፈጣሪነት በአምላክነት፣ በአገዛዝ፣ በፈቃድ፣ በመለኮት፣ በባህረይ፣ በስልጣን እነዚህን በመሳሰሉት አንድ ነው፣ አይለያዩ አብ ወልድ መንፈስ ቅዱስ በመፈር፣ በአገዛዝ፣ በመለኮት፣ በባህረይ አንድ ናቸው፣ አንድ ነው። ሶስትነቱ ደግሞ ሶስትነቱ ደግሞ በስም በስም በውስጣዊ ግብር እና በአካል ነው። በስም በውስጣዊ ግብር በአካል ሶስት ነው። በስም አብ ወልድ መንፈስ ቅዱስ ማለት ነው። እንግዲህ አብ ወልድ መንፈስ ቅዱስ ስንል ሶስት ስሞች ናቸው። ወደ ግብር ስንሄድ የአብ ውስጣዊ ግብር መውለድና ማስረጽ ነው። የአብ ውስጣዊ ግብር መውለድና ማስረጽ ነው። የወልድ ውስጣዊ ግብር ከአብ ባህርይ መወለድ ነው። እንግዲህ የአብ ውስጣዊ ግብሩ መውለድና ማስረጽ ሲሆን፣ የወልድ ደግሞ ውስጣዊ ግብሩ መወለድ ነው፣ ከአብ ባህርይ መወለድ ነው። የመንፈስ ቅዱስ ውስጣዊ ግብር ደግሞ መስረጽ ነው እና አብ የራሱ አካል አለው። ወልድ ደግሞ የራሱ አካል አለው። መንፈስ ቅዱስም የራሱ አካል አለው። ስለዚህ በአካል ሶስት ናቸው። ስለ አንድነቱና ስለ ሶስትነቱ መጽሐፍ ቅዱሳዊ መረጃዎች አሉ። በምሳሌ መልክ በተለይ በብሉ ኪዳን ግልጥ ባለ ሁኔታ ይሆን እንጂ እግዚአብሔር ከአንድ በላይ ለመሆኑ በአዲስ ኪዳን ሶስት ተብሎ እስኪደመደም ድረስ ከአንድ በላይ አካል እንዳለው የሚጠቆሙ ጥቅሶች ናቸው እነዚህ ሁሉ እና ዘፍጥረት አንድ ሀያ ስድስት ዘፍጥረት ሁለት አስራ ስምንት ዘፍጥረት ሶስት ሀያ ሁለት ዘፍጥረት አስራ አንድ ስድስት እስከ ዘጠኝ ዘፍጥረት አስራ ስምንት አንድ እስከ አስራ አምስት ዘሁልቁ ስድስት ሀያ አራት እስከ ሀያ ሰባት መዝሙር ሰላሳ ሁለት አምስት እስከ ስድስት ትንቢተ ኢሳያስ ስድስት ሶስት እና ቁጥር ስምንት ትንቢተ ኢሳያስ ምዕራፍ አርባ ስምንት ቁጥር አስራ ስድስት የማቴዎስ ወንጌል ምዕራፍ ሶስት ቁጥር አስራ ስድስት እስከ አስራ ሰባት የዮሐንስ ወንጌል ምዕራፍ 14 ቁጥር 8 እስከ 11 የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 እነዚህን የመሳሰሉ ናቸው። በተለይም በማቴዎስ ወንጌል የተጠቀሰው በማቴዎስ ወንጌል የተጠቀሰው የተጠቀሰው ማለትም ማቴዎስ 28 19 ግልጥ ያለ ትርጉም የሚያስፈልገው ነው። አብ ወልድ መንፈስ ቅዱስ ብሎ አስቀምጦታል የእግዚአብሔርን አንድነትና ሶስትነት በምሳሌ ለማስረዳት ምሳሌዎች አቅም ባይኖራቸውና ፍጹም ባይሆኑም ምዕመናን እንዲረዱ በማለት አባቶች ብዙ ምሳሌዎችን እመስለዋል። ከምሳሌዎቹም አንዱ እግዚአብሔር በአምሳሉ የፈጠረው ሰው ነው። ሰው ሶስት ጸጋዎች አሉት እነሱም አንድ ማሰብ፣ ሁለት መናገር፣ ሶስት መተንፈስ ናቸው። እና በእነዚህ አብ ወልድ መንፈስ ቅዱስን አባቶቻችን መስለዋል። ሲመስሉ ማሰብ በአብ ተመስሏል፣ መናገር ደግሞ በወልድ ይመሰላል፣ መተንፈስም በመንፈስ ቅዱስ ይመሰላል። ሀሳብ ንግግርን ይወልዳል። ይህ እንግዲህ ሁላችን የምናውቀው ነው። ሀሳብ ንግግርን ይወልዳል። ንግግርም ከአሳብ የሚወለደው ከሀሳብ ሳይለይና ሳይቋረጥ ነው። ምክንያቱም ሰው ዝም ብሎም ሆነ ወይም እየተናገረ ቃላት ዘወትር ከእርሱ ጋር ናቸው እንጂ ከሀሳብ አይለዩም። ምዕመናን እንዲው ብቻችንም ሆነን አፋችን ገጥመን ዝም ብንልም የማንናገርበት ጊዜ አለ፣ በህሊናችን የማንናገርበት ጊዜ አለ። በምንም አይነት የማንናገርበት ጊዜ የለም። ሁልጊዜ በህሊናችን እንናገራለን። ስለዚህ ሀሳብ ከንግግር ንግግር ከሀሳብ እንደገና ደግሞ ሕይወት ከንግግርና ከሀሳብ እንደማይለያዩ ሁሉ እነዚህ ሶስቱ ተጣምረው አንድን ሰው ሰው እንደሚያደርጉት ሁሉ የሚፈልገውን ስራ እንዲሰራ እንደሚያደርጉት ሁሉ የአብ የወልድ የመንፈስ ቅዱስም የአካል ሶስትና የባህሪ ግንዛቤያቸው እንደዚህ ነው ነው የሚለው እንዲሁም በሀሳብ የተመሰለ አብ ይላል በሀሳብ የተመሰለ አብ ወልድን ከባህሪው ሲወልደው ዘላለማዊ ወልድ በሀሳብ ከተመሰለ ከአብ የተለየበት ጊዜ የለም። ተመልከቱ። ሀሳብ ንግግር ከሀሳብ ሲወለድ ንግግር ከሀሳብ እንዳልተለየ ሁሉ በሀሳብ የተመሰለ በሀሳብ የተመሰለ አብ በንግግር የተመሰለ ወልድን ሲወልደው ሳይለያዩ ነው። የተለያዩበት ጊዜ የለም። አወላለዱም ይላል፣ አወላለዱም ያለ እናት ከአብ ባህርይ ነው። ይህም ለእኛ ለሰው ልጆች ከአቅም በላይ የሆነ በእጹ የሚደመደም በእጹ የሚደመደም አብ ወልድን ከባህሪዩ እንዴት ወለደው ከዚህ በላይ አናውቅም። እንደገና አብ ከባህሪዩ ወልድን ሲወልደው አብና ወልድ የተለያዩበት ጊዜ ነበረ ወይ? የለም። ለምን ሀሳብና ንግግር እንደማይለያዩ ሁሉ አንዱ ከአንዱ ተለይቶ እንደማይታዩ ሁሉ አልተለያዩም ነው። ሀሳብና ንግግር ሊኖሩ የሚችሉት ደግሞ ይላል ሀሳብና ንግግር ሊኖሩ የሚችሉት ሕይወት ወይም እስትንፋስ ሲኖር ነው። ሀሳብና ሀሳብና ንግግር ሊኖሩ የሚችሉት ሕይወት ወይም እስትንፋስ ሲኖር ነው። እንደዚሁም በአሳብ ለተመሰለ ለአብ በንግግር ወይም በቃል ለተመሰለ ለወልድ ሕይወታቸው ማን ነው? ማን መሆኑ ነው? ሕይወታቸው መንፈስ ቅዱስ ነው። ሕይወት ከሀሳብና ከንግግር ጋር ለቅጽበት ለቅጽበተ አይን እንኳን አይለይም። መንፈስ ቅዱስም ከአብና ከወልድ ጋር የተለየበት ጊዜ የለም፣ ሊለይም አይችልም። አንድ ሰው ሰው የሚባለውና ሊሰራው የሚገባውን ስራ መስራት የሚችለው ሀሳብ፣ ንግግር ወይም ቃል፣ እስትንፋስ እነዚህ ሶስቱ ሲሟሉለት ብቻ ነው። እግዚአብሔርን እግዚአብሔር የሚባለውና የእግዚአብሔርነቱን ስራ ሊሰራ የሚችለው ሶስቱ ማለትም በሀሳብ የተመሰለ አብ፣ በቃል የተመሰለ ወልድ፣ በሕይወት የተመሰለ መንፈስ ቅዱስ አንድ ሲሆኑ ነው። እስከዚህ ድረስ ሰጥቶናል፣ ምስክሩን ይክበር ይመስገን እና። እግዚአብሔር አብ ዓለማትን በቃሉ ፈጥሯል ስንል ወልድ እንደ ቃል መንፈስ ቅዱስ እንደ ህይወት ሆነውለት ነው። እግዚአብሔር አብ ዓለማትን ፈጥሯል ስንል እግዚአብሔር ሥራውን የሚሠራው በቃሉ ነው። ስለዚህ አብ ዓለማትን ፈጥሯል ስንል መንፈስ ቅዱስን እንደ ህይወት ወልድን እንደ ቃል ተጠቅሞ ነው። እግዚአብሔር ወልድም እግዚአብሔር ወልድም ዓለማትን በቃሉ ፈጥሯል ስንል አብ እንደ ሐሳብ መንፈስ ቅዱስ እንደ ህይወት ሆነውለት ነው እግዚአብሔር መንፈስ ቅዱስም ዓለማትን ፈጥሯል ስንል አብ እንደ ሐሳብ ወይም እንደ ልብ ወልድ እንደ ቃል ሆነውለት ነው ባጭሩ አብ ለራሱና ለወልድ ለመንፈስ ቅዱስም እንደ ምንድን ነው እንደ ሐሳብ አብ ለራሱና ለወልድ ለመንፈስ ቅዱስም እንደ ልብ እንደ ሐሳብ ነው የሚያገለግለው የሚጠቅመው። ወልድም ወልድም ለራሱና ለአብ ለመንፈስ ቅዱስም እንደ ቃል ነው እንደ ቃል ነው ድርሻው። መንፈስ ቅዱስም ለራሱና ለአብ ለወልድም ወይም ለቃል ማለት ነው እንደ ህይወት ነው። አብ ወልድና መንፈስ ቅዱስ ለቅጽበት ያህል እንኳ አይቀዳደሙም፣ አይለያዩም። በአጠቃላይ አንዱ ከአንዱ ተለይቶ እግዚአብሔር የእግዚአብሔርነቱ ስራ አይሰራም። አይምሯችን የሚችለው እስከዚህ ድረስ። ለዚህም ነው እግዚአብሔርን አብ ወልድ፣ መንፈስ ቅዱስ በስም በግብ በአካል ሶስት በመለኮት በባህሪ በጌጥነት በስልጣን በመፍጠር አንድ ነው ስንል መደምደሚያው እጹብ ነው የሚ መደምደሚያው እጹብ ነው። አሁን ወደ መንፈስ ቅዱስ አካላዊነት እንሄዳለን ስለ ሦስትነቱ ባጭሩ ካየን ወደ መንፈስ ቅዱስ አካላዊነት እንሄዳለን። እንግዲህ አካል ያለው ያያል፣ አካል ያለው ይናገራል፣ አካል ያለው ይሰማል። አካል የሌለው መናገር አይችልም፣ አካል የሌለው ማየት አይችልም፣ አካል የሌለው ደግሞ መናገር አይችልም። መንፈስ ቅዱስ ግን እነዚህን ሁሉ ያከናውናል። መንፈስ ቅዱስ ራሱ በፈቃዱ በዮርዳኖስ በርግብ አምሳል በጽርሐ ጽዮን በእሳት አምሳል በማቴዎስ 3 16 እስከ 17 እና የሐዋርያት ሥራ ሁለት አንድ እስከ አራት ከመገለጡ በቀር እንደ ወልድ የእኛን ስጋ ባለመዋሃዱ አካሉን መዳሰስ፣ መጨበጥ መወሰድ አንችልም። የአብን አካል መዳሰስ መጨበት እንችላለን፣ ምህመናን አንችልም። ወልድም የእኛን ስጋ ስለተዋህደልን ነው የጨበጥ ነው። መንፈስ የመንፈስ ቅዱስንም አካል እንደዚሁ ነው መዳሰስ፣ መጨበጥ፣ ማየት አንችልም። እንኳን የአብ የወልድ፣ የመንፈስ ቅዱስን ቀርቶ የሚካኤልን፣ የገብርኤልን አካል መዳሰስ አንችልም። ለምን? አካላቸው ረቂቅ ነው፣ መንፈስ ነው፣ ስጋና አጥንት የለው። የፍጡራኑ የመላእክት እንኳን ፈጥሯቸው ወደ ክፉነት ራሳቸውን የለወጡት የአጋንንትን አካል እንኳን ማወቅ አንችልም። ያው ተፈጥሯቸው መላእክት በመሆኑ ይሁን እንጂ እንደ አብ አካል የመንፈስ ቅዱስ ማለት ነው። እንደ አብ አካል የማይወሰን የማይዳሰስ የማይታይ ረቂቅ አካል እንዳለው እናምናለን። ማንን ማንን? መንፈስ ቅዱስን። መንፈስ ቅዱስ ረቂቅ አካል ከመኖሩ የተነሳ ለአብና ለወልድ ሶስተኛ ነው። ረቂቅ አካል ከመኖሩ የተነሳ ለአብና ለወልድ ሶስተኛ ነው። መንፈስ ቅዱስ ይናገራል ይሰማል፣ ያያል፣ ያጽናናል፣ ያስተምራል፣ ምስጢርን ይገልጻል። መንፈስ ቅዱስ አንድ ሲሆን የሚሰጠው ጸጋ ግን ብዙ ነው። አንደኛ ቆርንቶስ አስራ ሁለት ሶስት እስከ አስራ አንድ አካል የሌለው ሊያስብ ሊናገርና ሊያይ አይችልም። መንፈስ ቅዱስ ግን ቅድም እንደተባለው እነዚህ ሁሉ አሉት። ጥሩ፣ አሁን ወደ መረጃዎች እንሄዳለን። አካል ለመኖሩ ወደ መረጃዎች እንሄዳለን። አንደኛው ምንድን ነው የሚል ወልድ እኛን ለማዳን በፈቃዱ ወደዚህ ዓለም ሲመጣ እግዚአብሔር አብና መንፈስ ቅዱስ ልከውኛል ይል ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16። መንፈስ ቅዱስ አካል ባይኖረው ኖሮ የአብ ሁለተኛ ሆኖ በወልድ ዘንድ ባልተቆጠረ ነበር። ምክንያቱም ልከውኛል አለ እንጂ ልኮኛል አላለም። ወልድ ምንም በፈቃዱ የመጣ አምላክ ቢሆንም አንዱ ላንዱ ታዛዥ አንዱ ያንዱን ሀሳብ የማይቃወም መሆኑን ለማጠየቅና ለእኛም ደግሞ የመላትንና የመታዘዝን ተግባርና ምስጢር ለመግለጽ ለማስተማር ሲል አብ ልኮኛል መንፈስ ቅዱስ ልኮኛል ያለበት ጊዜ ብዙ ነው ወልድ እና ምን አለ ትንቢተ ኢሳይያስ ምዕራፍ አርባ ስምንት ውስጥ እንዳልነው አስቀድሞ ምን አለ እኔ ይላል ንባቡን ስናነበው ፊተኛውና ኋለኛው መጀመሪያውና መጨረሻው ነኝ ዓለማትን የፈጠርኩ እኔ ነኝ፣ ፍጥረትን ሁሉ የምመራ እኔ ነኝ፣ ሰማይና ምድርን ያስገኘኋቸው እኔ ነኝ፣ ለዘላለም የሚኖረው አምላክ እኔ ነኝ እያለ ከመጣ በኋላ ምን ይላል? ነገር ግን አሁን እግዚአብሔርና መንፈሱ ልከውኛል ይላል። እግዚአብሔርና መንፈስ ቅዱስ ልከውኛል እንደዚህ የሚል ማን ነው ማን ነው እንደዚህ የሚል ወልድ ነው እግዚአብሔርና መንፈስ ቅዱስ ልከውኛል ሲል መንፈስ ቅዱስ አካል ያለው የአብ ሁለተኛ መሆኑን ነው የሚያመለክተን እንጂ አካል የሌለው አካል የሌለው የአብ ጉልበቱ ሀይሉ ብቻ ቢሆን ኖሮ ልኮኛል ነው የሚል እንጂ ልከውኛል አይ ጥሩ ስለዚህ መንፈስ ቅዱስ አካል ባይኖረው ኖሮ የእግዚአብሔር አብ ኃይሉ ጉልበቱ ብቻ ቢሆን ኖሮ እግዚአብሔርን ልኮኛል ይላል እንጂ ወልድ እግዚአብሔርና መንፈስ ቅዱስ ልከውኛል። አይ እና ይህ እግዚአብሔር መንፈስ ቅዱስ የአብ ሁለተኛ ለመሆኑ አካል እንዳለው አንድ መረጃ ነው። ሌላው ሁለተኛው ወልድ ካረገ በኋላ ይላል። ሁለተኛው ወልድ ካረገ በኋላ መንፈስ ቅዱስ ወደዚህ ዓለም እንደሚመጣ አስቀድሞ ራሱ ወልድ እንዲህ ሲል ተናግሯል። ስለ መንፈስ ቅዱስ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ይላቸዋል ተከታዮቹ። ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እኔ ወደ መጣሁበት እሄዳለሁ። ነገር ግን ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ይለናል። የመጀመሪያው አጽናኝ ማን ነበር? ኢየሱስ ክርስቶስ። እኔ ልሄድ ነው፣ በመስቀል ላይ ልውል ነው። ስለ ዓለም ሙቼ ከተነሳው በኋላ እሄዳለሁ ወደ ነበርኩበት። ነገር ግን ሌላ ይሰጣችኋል። ሌላ ሌላ ሲል ሁለተኛ ነው። ሌላ አጽናኝ፣ ሌላ አጽናኝ ይሰጣችኋል። ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ቅዱስ ተመልከቱ። ሌላ አጽናኝ ይሰጣችኋል፣ ይመጣላችኋል። ግን ዓለም እንደ እኔ መንፈስ ቅዱስን ስለማያየው፣ ስለማይጨብጠው አብዛኛው አይቀበለውም። ለዚህ ነው ሰዎች ያልተቀበሉት ዛሬ አካል የለውም ብለው ደፍረው የተናገሩት። ዓለም የማያውቀውና የማያየው ስለሆነ በእርግጥ ብዙ ሊቀበለው አይቻለውም እና ያ የእውነት መንፈስ ቅዱስ ወደ እናንተ ይመጣል። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። እናንተ ታውቃላችሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 17። እናንተ ታውቃላችሁ መንፈስ ቅዱስ አካል እንዳለው፣ መንፈስ ቅዱስ የወልድ ሌላ እንደሆነ፣ መንፈስ ቅዱስ ሶስተኛ አካል እንደሆነ ታውቃላችሁ። ለምን? በውስጣችሁ መንፈስ ቅዱስ ስለሚኖር ጥሩ ከኛ ውስጥ ከእኛ ውስጥ መንፈስ ቅዱስን የማያውቃለ የለም። መንፈስ ቅዱስን እንድናውቀው ያደረገን በውስጣችን ምን ስላለ ነው? የእኛ ጥበብ ነው? የኢትዮጵያውያኑ ነው? የእኛ ምርምር ነው? መንፈስ ቅዱስን እንዳለ አካል እንዳለው አምነን ለአብ ለወልድ ሶስተኛ አድርገን ሥላሴ ብለን የምንጠራው በውስጣችን ምን ስላለ ነው? በአንድ ቃል ንገረኝ እስኪ ምን ስላለ ነው? መንፈስ ቅዱስ መንፈስ ቅዱስ ለምን ነገር ግን ከእናንተ ዘንድ ስለሚኖር አለ። ሌላው አያውቀው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። ሌላው አያውቀው። ሶስተኛው ምን ይላል? አብ በስሜ የሚልከው ይላል ወልድ ለሐዋርያቱ ለተከታዮቹ ምዕመናን በወቅቱ። አብ በስሜ የሚልከው ግን መንፈስ ቅዱስ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ ሁሉን ያስተምራችኋል እኔም የነገርኋችሁን ሁሉ ያሳስባችኋል። አካል የሌለው ማስተማር ይችላል? አካል የሌለው ነገር ማስተማር ይችላል? አይችልም። ምናልባት ቴሌቪዥኖች፣ ሬዲዮኖች ቢያስተምሩን አካል ካለው ወስደው እንጂ አካል ከሌለው የሚወሰድ ትምህርት ምንም የለ። በተለይ ሰው የሚሰማው ቋንቋ የዮሐንስ ወንጌል ምዕራፍ 16 ቁጥር 26 አራተኛው ዳሩ ግን ይላል ወልድ ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እርሱ ስለ እኔ ይመሰክራል። መስካሪ ከሆነ አካል አለም። የዮሐንስ ወንጌል ምዕራፍ 15 ቁጥር 26 አምስተኛው እኔ ግን ይላል እኔ ግን እውነት ነግራችኋለሁ። እኔ እንደ ሄድ ይሻላችኋል ይላል ወልድ። እኔ እንደ ሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና። አጽናኙ የሚባለው ማን ነው? ማን ነው? መንፈስ ቅዱስ። እኔ ብሄድ ይሻላቸዋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም አለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለሚሄድና መልካም ስለሆነ ነው። ከዚህም በኋላ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዥ ወይም ሰይጣን ስለተፈረደበት ነው። ሰይጣን እንደ ተፈረደበት የምናረጋግጠው መንፈስ ቅዱስ ስላስተማረ ነው። መንፈስ ቅዱስ ያላስተማረው ሰው ይህን ሊያውቅ አይችልም። የምነግራችሁ ገና ብዙ አለኝ ይላል ወልድ። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል የሚሰማውን ሁሉ ይናገራል እንጂ ይላል። ትልቁ ማረጋገጫ የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋል። ለእኔ ካለኝ ወስዶ ይነግራችኋል። ለአብ ያለው ሁሉ የእኔ ነው፣ ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አልሁ። የዮሐንስ ወንጌል ምዕራፍ 16 ቁጥር 7 እስከ 16። የምነግራችሁ ገና ብዙ አለኝ። ነገር ግን አሁን ልትሸከሙት አትችሉ። ግን እርሱ የእውነት መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይልና የሚሰማውን ሁሉ ይናገራል እንጂ ይላል። የሚሰማውን የሚሰማውን ሲል አካል የሌለው ጆሮ የሌለው ይሰማል እየተከታተላቸው ወይ ነው? አካል የሌለው ይሰማል ወይ? ጆሮ የሌለው ነገር ይሰማል ወይ? የሚሰማውን ሁሉ ይነግራችኋል ሲ። ሰሚ አካል ያለው መሆኑን ነው የሚናገር። ይነግራቸዋል ሲል ደግሞ አካል የሌለው አይናገርም፣ በቃሉ ባንደበቱ የሚናገር አካል ያለው ኃይል። ከሁሉ የሚያስደንቀው ለእኔ ካለኝ ወስዶ ነው የሚነግራችሁ፣ ከራሱ አይደለም የሚናገረው፣ ለእኔ ካለኝ ወስዶ ነው የሚነግራችሁ የሚለው አሁን ወልድ ነው ቅድም የወልድን ግብር ምንድን ነው ብለነዋል? የወልድ ስራው ምንድን ነው? ቃል መሆን ነው። ስለዚህ መንፈስ ቅዱስ እናንተን ሲናገር ከእኔ ካለኝ ወስዶ ማለት እኔን እንደ ቃል ተጠቅሞ ነው። በእኔ ቃልነት ነው የሚነግራቸው። ለአብ ያለው ሁሉ የኔ ነው። ለአብ ያለው ሁሉ የኔ እንደሆነ ለእኔ ያለው ሁሉ ደግሞ ለመንፈስ ቅዱስ ነው። ለመንፈስ ቅዱስ ደግሞ ያለው ሁሉ ለአብ ለኔ ነው። ስለዚህ ከእኔ ካለኝ ወስዶ ይነግራቸኋል። እና አካል ለመኖሩ ትልቁ የሚሰማውን የሚለው ብቻ በቂያቸ የሚሰማውን ከእኔ የሚሰማውን ወስዶ ይነግራቸኋል። ስድስተኛ ወንድሞች ሆይ ይላል ኢየሱስን ለያዙት መሪ ስለሆናቸው ይላል መጽሐፍ ቅዱስ ኢየሱስን ስለያዙት መሪ ስለሆናቸው ስለ ይሁዳ አስቀድሞ በዳዊት አፍ መንፈስ ቅዱስ ተናግሯል። ተናጋሪ ከሆነ አካል አለው። የሐዋርያት ሥራ ምዕራፍ አንድ ቁጥር አስራ ስድስት ሰባት እነዚህም ጌታን ሲያመልኩና ሲጦሙ ይላል፣ ሐዋርያትን ነው። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። የሐዋርያት ሥራ ምዕራፍ 3 ቁጥር 13 እስከ 2 በርናባስና ሳውልን ለጠራኋቸው ሥራ ለዩልኝ አለ። በአንድ ላይ ሲጸልዩ ድምፁን አሰምቶ መንፈስ ቅዱስ በሉ እንግዲህ በርናባስንና ሳውልን እኔ ለጠራኋቸው ስራ ለዩልኝ አለ ሲል አሁን የሚናገር አካል የሚናገር ኃይል ከሆነ አካል አለው የለው አለው የለው አለው። ግን ሰዎች ስላልዳሰሱት፣ ስላልጨበጡት፣ ስላላዩት አስቀድሞ ወልድ እንደተናገረ አካል የሌለው ኃይል ነው የለም አሉ ወይ መጽሐፍ ቅዱስን መተው። መጽሐፍ ቅዱስን ለእምነት መሰረት አድርጎ መረጃ አድርጎ ከተያዘና መጽሐፍ ቅዱሱ የእምነት ምስክር ነው ከተባለ መጽሐፍ ቅዱስ የሚለውን ማመን መቼም፣ ብያቸዋለሁ እኛ ስለ ፈጣሪ የምናውቀው የለን እሱ በዚች አነስተኛ መጽሐፍና በአይምሯችን የፈቀደልንን ያህል እንድናውቅ እንጂ አንችልም። ስለ ሱነቱ ማወቅ ግን ስለ ሱነቱ የተጻፈውን ማመን ግድን። ስምንተኛው መንፈስ ቅዱስ ድካማችንን ያግዛል ል መንፈስ ቅዱስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል፤ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። ወደ ሮሜ ሰዎች ምዕራፍ ስምንት ቁጥር 28። እኛ ምን እንደምንጸልይ አናውቀውም። ብዙውን ጊዜ ግን ድካማችንን በማገዝ ጸሎታችንን ያቃናል። ስለ እኛም ይቃትታል፣ ይጨነቃል ይማልዳል። አካል የሌለው ሊማልድ አይችልም። በእርግጥ ይማልዳል የሚለው እኛን ማገዙ ነው፣ የእኛን ጥፋት መሸፈኑ ነው። ምን እንደምንጸልይ አናውቅም። እኛ ሁልጊዜ ምን እንደምንጸልይ አናውቅም። ስራ እንጠይቀው ይሆናል። አንድ ያሰብነው ስራ ይኖራል። ያን ስራ እንዲሰጠን እንጠይቀዋለን። ያን ስራ አይሰጠንም። ምክንያት አለ። ያ ስራ ለእኛ እንደማይጠቅመን ስለሚያውቅ ምናልባት ልጅ ያልወለዱ እናቶች ሴቶች ልጅ ይጠይቁ ይሆናል ልጅ ስጠን ብለው ይጸለያሉ እሱ ግን እንዳይሰጥ ያደርጋል ለምን ያ የሚወለደው ልጅ ለእነሱ አጥፊ ይሆናል ስልጣን ይፈልጋሉ ሰዎች ስልጣን ስጠን ብለን እንጸል ይሆናል እንዲህ ስልጣን ብትሰጠኝን እንዲህ አደርገው ነበር ብለን ለመልካም የሚነቅሙ እመኝ ያን ስልጣን እንዳይሰጠን ያደርጋል ድካማችንን እኛ ይሰጠን ያልነው ድካም ነበር ለምን ያ ስልጣን እኛን አጥፊ ይሆናል በአጠቃላይ የምንፈልገውን ነገር ስጠን ስንለው ላያደርገው ይችላል። ለምን ያን እኛ የለመነውን ነገር ለእኛ ጎጂ ይሆናል። እኛ እናውቁ፣ መንፈስ ቅዱስ ግን ያውቃል። ስለሚያውቅ ያግዘናል፣ አያስፈልግም ይለም። በሌላ በኩል ደግሞ ባለ መማር እና ባለ ዕውቀት አንዳንዶችን በተለይ በእናቶችና ቀደም ባሉት ኧረ በወጣቶችም ሊሆን ይችላል ከባልንጀራቸው ጋር የተጣሉ እንደሆነ ከጎረቤታቸው ጋር የተጣሉ እንደሆነ ከስራ ባልደረባቸው ጋር የተጣሉ እንደሆነ ካሰሪያቸው ጋር የተጣሉ እንደሆነ ወደ ቤተ ክርስቲያን ይመጡና ቅዱስ ገብሬ ወይም ቅዱስ ሚካኤል የገሊትን ነገር አንድ ነገር ካላሳየሽ፣ አላምንሽም፣ አልከተልህም። ገብሬ፣ የቁልቢው ገብሬ የገሌ ነገር ካላሳየ በአመቱ መጥቼ ከመጋረጃ ፋንድ እያስሬ ነው የሚሄደው የሚሉ አሉ። ይህ ይህ ጸሎት ጸሎት አይባልም። ከወንጀሉ ውጭ ነው። ባለማወቅ ስለሆነ ድካማችን ያግዛል፣ ያቃናዋል። እሱ ባለማወቅ ስለሆነ ባጠቃላይ፣ እንደ ጠላት ናቸው ብለን ለኛ ጎጅ ናቸው ብለን የምንገምታቸውን ሰዎች አጥፋልን ብለን የምንጸልይ ከሆነ ልክ አይደለም። ያ ጸሎት ያ ጸሎት ስለቱ ራሱ ተመልሶ ወደኛ ነው የሚመጣው። ያን ታዲያ ያቃናዋል። ድካማችን፣ ምን እንደምንጸልይ አናውቅም። እሱ ግን ያቃናዋል። እያንዳንዳችን ምን እንደምንጸልይ አናውቅም። እስካሁን ድረስ የምንጸልየው ጸሎት ለእኛ አጥፊ ይሆን ነበር። ግን እሱ እያገዘልን እሱ ስለ እኛ እያሰበ እዚህ ደረጃ ደርሰናል። እና መንፈስ ቅዱስ አካል ስላለው ስለ እኛ ይናገራል፣ ስለ እኛ ይሰማል፣ ስለ እኛ ያስባል፣ ስለ እኛ ይሰራል። እና የሚማልድ ነገር የሚያግዝ ነገር አካል ሲኖረው ነው። ዘጠነኛው እንግዲህ ይላል ጌታ አሁን ግልጥ ያለ ነገር መጣ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም አጥምቁ። እንግዲህ ሂዱና አሕዛብን ሁሉ ይላል፣ ሐዋርያትን ሲያዛቸው በአብ በወልድና በመንፈስ ቅዱስ ስም አጥምቁ። መንፈስ ቅዱስ አካል የሌለው ኃይል የአብና የወልድ ሶስተኛ አካል ሆነ? ለምንድን ነው ወልድ በአብ በወልድና በመንፈስ ቅዱስ ስም አጥምቁ ያለው? ይህን ምን ሊያደርጉት ነው እነዚህ ሰዎች? አሁን ከነሱ ጋር እሰጥ አገባ አይደለም። እንደዚህ አይነት ሰዎች ሲገጥሟችሁ ሲገጥሙን፣ እኛ የምናውቀው ካወቅን እነሱ የሚሉት በጆሯችን ገብቶ አይኖራችን ሊያቆስለው አይችልም። እግዚአብሔር በአካል ሶስት ነው፣ በመለኮት አንድ ነው። የአካል ሶስትነቱ እንዳየነው ነው። የስም ሶስትነቱ አብ ወልድ፣ መንፈስ ቅዱስ ይባላል። እና በአሁኑ ሰዓት እንዲያውም የዓለምን ቤተ ክርስቲያን የሚመራት የሚቆጣጠራት እግዚአብሔር መንፈስ ቅዱስ ነው። ይህንም ልናውቅለት ይገባል። ግን ከእኛ ድክመት የተነሳ ነ መሰለኝ እነዚህ ሰዎች መንፈስ ቅዱስን እንደሌለ ቆጥረው ደፍረው ማስተማሪ ጀመሩ። በሀገራችን እግዚአብሔር አብ የሚባል ቤተ ክርስቲያን አለ። አዲስ አበባ እግዚአብሔርና እግዚአብሔር አብን የምታውቋላችሁ፣ እግዚአብሔር አብ የሚባል ቤተ ክርስቲያን አለ ኢየሱስ መድኃኔዓለም አማኑኤል በሚለውም ያው አብያተ ክርስቲያናት ብዙዎች ናቸው ባለ፣ ግን በሀገራችን አንድም የመንፈስ ቅዱስ ቤተ ክርስቲያን የለም። ትከታተሉ ያላችሁ አለ እንደ ያያችኋላችሁ፣ እግዚአብሔር አብ ቤተ ክርስቲያን ይባላል። ለአብ መታሰቢያ ቤተ ክርስቲያን ይሰራል። ይሄ አማኑኤል ቤተ ክርስቲያን ነው፣ መድኃኔዓለም ቤተ ክርስቲያን ነው፣ ኢየሱስ ቤተ ክርስቲያን ነው ይባላል። የክርስቶስን መታሰቢያ ህንፃውን እናያለን። በአብዛኛው ጊዜ ግን የመንፈስ ቅዱስ ቤተክርስቲያን የመንፈስ ቅዱስ ታቦት፣ የመንፈስ ቅዱስ እንትን ማህበር የሚል በተለየ አካሉ የተቋቋመ ነገር የለም። ለምን እንደሰወረብን አላውቅም። አሁን ሰይጣን ሆ የችን ድክመታችን አየና እንዲያውም አካል የሌለው ዝሩው ነው ልበል አለና የሰው ልጆችን ማረከ። አሁን የእሱን አካል የለም ብሎ ማስተማርን ብቻ ሳይሆን ቀስ ብሎ ደግሞ ወልድም ፍጡር ነው፣ ፈጣሪ አንድ ብቻ ነው፣ እሱም ይሆዋ ነው። በእርግጥ ይሆዋ ስሙ ነው፣ ይህን አምናለን። ስሙ ነው ግን አንድ ብቻ ነው። ይህ ዝሮ ዝሮ እንግዲህ በተዘዋዋሪ አንድ ምንድን ነው፣ በተዘዋዋሪ ልክ ያው አንድ አለ ክርስቶስ የሰቀሉት መንፈስ ቅዱስ አናውቅም ያሉት አይሁድ አንድ እግዚአብሔር፣ አንድ ፈጣሪ እንዳሉት ነው። ደግሞ ቀስ ብሎ ውሎ አድሮ ደግሞ ምን፣ ምናልባት የዛሬ 10 ዓመት የሚሆን ዓለም ከቆየ 20 ዓመት የሚሆን አይታወቅም። ያን ጊዜ ደግሞ እግዚአብሔር የለም ብሎ ይመጣል ጨርሶ። ባለፈው ተከስቷል፣ በስጋዊና በምድራዊ ጥቅም የተነሳ ከሽፎበታል። አሁን ደግሞ መልኩን ቀይሮ ደግሞ ፈጣሪ እንደሌለ ደግሞ ይመጣል ደግሞ በሌላ ዘዴው እና እምነታችን በመጽሐፍ ቅዱስ የተመሰረተ ነው። ከመጽሐፍ ቅዱስ የወጣ አንድም ነገር የለንም። ምእመናን፣ ዕብራውያን 3:14 ላይ የመጀመሪያ እምነታችንን እስከ መጨረሻው አጽንተን ብንጠብቅ የሚመጣው የክርስቶስ መንግሥት ተካፋዮች እንሆናለን ይላል። ያ የሚመጣው ረቂቅ መንፈሳዊ ዓለም እንዳያመልጠን በመጀመሪያው እምነት መጽናት ያስፈልጋል። ማቴዎስ ሰባት ላይ ደግሞ ምንድን ነው የሚለው? እምነቱን በትምህርት እምነቱን በጸሎት እምነቱን በጾም እምነቱን በእውቀት በመንፈሳዊ ጥበብ የያዘ ሰው ቤቱን አለት ላይ የመሠረተ ሰውን ይመስላል ቤቱን አለት ላይ የመሰረተ ሰው መሰረቱ ጥሩ የሆነ ቤቱ ያ ሰው ነፋስ ሲመጣ ጎርፍም ሲመጣ ኃይለኛ ወጀብም ሲመጣ አይነቃነቅም ነገር ግን በትምህርት ባለማወቅ በባህል በልማድ ብቻ እምነቱን የያዘ ሰው ጎርፍ ሲመጣ ነፋስ ሲመጣ ማለት መናፍቃን ትንቢቱ ተፈጽሞ ሲንጋጉ በድቡሽት ላይ እንደተመሰረተ አሸዋ ላይ እንደተመሰረተ ቤት ይሆናል ወዲያው ይወድቃል ወዲያው ይማረካል ይላል ስለዚህ እምነታችን መጽሐፍ ቅዱሳዊ ነው። እምነታችን ከእግዚአብሔር ቃል የወጣ አይደለም። እምነታችን በታሪክም የመጀመሪያ ነው። እምነታችን በክርስቶስ ደም የተመሰረተ ነው። ቤተ ክርስቲያናችን በእኛ እያዘነ ተቸገረ እንጂ ስነ ምግባራችን አልስተካከልለት ብሎ በመንፈስ ቅዱስ የምትመራ ቤተ ክርስቲያን ናት እና በእምነታችን ደስ ሊለን ይገባል። ስለ መንፈስ ቅዱስ ተጨማሪ ጥቅሶች አሉ። ስለ መንፈስ ቅዱስ ተጨማሪ ጥቅሶች የሐዋርያት ሥራ ምዕራፍ 10 ቁጥር 19 የሐዋርያት ሥራ ምዕራፍ 20 ቁጥር 28 የሐዋርያት ሥራ ምዕራፍ 28 ቁጥር 25 እና 28 አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 እስከ 13 አሁንም አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ወደ ኤፌሶን ምዕራፍ 4 ቁጥር 30 አንደኛ ጴጥሮስ ምዕራፍ 1 ቁጥር 11 እስከ 12 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 እነዚህ እንግዲህ ከፊሎች ከመጽሐፍ ቅዱስ የተወሰዱ ናቸው። በተለይ አንዲት የመጨረሻ ጥቅስ ላነብ ፈልጋለሁ እዚህ ከጠቀስነው ውስጥ የሐዋርያት ሥራ ምዕራፍ 20 ቁጥር 28 የመጨረሻ ጥቅስ ናት። ምዕራፍ 20 ቁጥር 28 ምን ይላል? በገዛ ደሙ የዋጃትን በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ ይላል። ቅድም ሕንፃዋ እንዴት እንደተመሰረተ እየተመሰከረላት? ቤተ ክርስቲያን ደግሞ በሰው ህይወት ላይ እየተመሰረተች እንደሆነች የተነገረላት ቤተ ክርስቲያን ናት። ይች ቤተ ክርስቲያን በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። በገዛ ደሙ የዋጃትን ቤተ ክርስቲያን ትጠብቋት ዘንድ እናንተን ጳጳሳት አድርጎ መንፈስ ቅዱስ ሹሟቸዋል። ስለዚህ ለመንጋውና ለራሳችን ተጠንቀቁ። ዛሬ በምድር ላይ ላለችው ቤተ ክርስቲያን ሥልጣንን የሚሰጥ የሚሾም ማን ነው ማለት ነው? ማን ነው? መንፈስ ቅዱስ አካል የሌለው ነገር ሊሾም አይችልም። ለዚህች ቤተ ክርስቲያን ሰራተኞችን የሚሾመው እግዚአብሔር መንፈስ ቅዱስ ነው። ስለዚህ እግዚአብሔር መንፈስ ቅዱስ ለዚህች ቤተ ክርስቲያን ታገለግሉ ዘንድ መርጧቸዋል ሹሟቸዋልና፣ ለራሳችሁ ያውም ለመንጋው ብቻ አይደለም፣ ለራሳችሁና ለመንጋው፣ ለመንጋውና ለራሳችሁ ተጠንቀቁ። የእግዚአብሔር ቃል ይህን ይል ነበር። ነገር ግን ይህ ሹመት ዛሬ ከመንፈስ ቅዱስ መሆኑ ቀርቶ ወደ ሰው እየሆነ መጣ። ቅድም በሐዋርያት ሥራ ሳነብ ታስታውሱ እንደሆነ አስራ ሁለቱን ሐዋርያት ወልድ መረጠ። አስራ ሁለቱን ሐዋርያት መንፈስ ቅዱስ ሾመ። ከአስራ ሁለቱ አንዱ ለሰላሳ ብር ፈጣሪውን አሳልፎ ሸጠ። ለገንዘብ ለጥቅም ተገዛ። ያም ይሁዳ ነው። አስራ አንድ ብቻ ቀሩ። አስራ ሁለተኛ ለመሙላት ሁለት ሰዎችን አወዳደሩ። በቅዳሴው ጊዜ ተከታተላችሁኝ እንደሆነ የሐዋርያት ሥራ ምዕራፍ አንድ ነው። ሁለት ሰዎችን አወዳደሩ በይሁዳ ምትክ ለመተካት አስራ ሁለተኛ ሰው ለመምረጥ ሁለት ሰዎችን አቆሙ እና ሲጸልዩ ምንድ ነው ያሉት? እግዚአብሔር መንፈስ ቅዱስ ሆይ እነዚህን ሁለት ሰዎች አቀርበንልሃል። ሿሚው አንተ ነህ፣ መራጩ አንተ ነህ እኛ አይደለንም። እኛ ላለመሆናችን ሁለት እጣዎችን አስቀምጠንልሃል። በእነዚህ ሁለት እጣዎች ላይ አንተ የመረጥከውን አሳድር። እጣ ያወጣለት እንደሚሸው ተስማምተናል። ብለው ጸለዩ። ከጸለዩበት በኋላ እጣው ሲወጣ ለማትያስ ደረሰ። እጣው ሲወጣ በይሁዳ ምትክ ለሚተካው ለአንድ ጳጳስ ሆን እነሱ አይደልመው መንፈስ ቅዱስ። ታዲያ ያ አባት እስከ መጨረሻ ሕይወቱ ድረስ ፈጣሪውን አስደስቶ ሰማያዊ አክሊሉን ተቀዳጅቶ ሄደ። የመንፈስ ቅዱስ ሹመት እንደዚህ በቤተ ክርስቲያን ውስጥ ሁልጊዜ ሰራተኞች ሲሾሙ፣ ዲያቆናት ሲሾሙ፣ ካህናት ቀሳውስ ሲሾሙ፣ መነኮሳት ጳጳሳት ሲሾሙ ስልጣኑ የመንፈስ ቅዱስ ዛሬ መንፈስ ቅዱስ መሆኑ ቀርቶ ስልጣኑ የምድራዊ መሪዎች እየሆነ ስጋዊ መሪዎች ለቤተ ክርስቲያን መንፈሳዊ መሪ ይመርጣሉ። መንፈስ ቅዱስ ያልመረጠው ደግሞ ለቤተ ክርስቲያን መዶሻ፣ ለቤተ ክርስቲያን ማፍረሻ፣ ለምእመናን መበታተኛ፣ የፈሰሰውን የክርስቶስ ደም ከንቱ የሚያደርግ ከክርስትና ውጭ የሆኑት ሁሉ በክርስትና ላይ እንዲስቁ የሚያደርግ እየሆነብን መጣ። ስለዚህ የሁላችንም ጸሎት መሆን ያለበት እግዚአብሔር ወልድ ኢየሱስ ክርስቶስ በደሙ የመሰረታትን ይችን ቤተ ክርስቲያን ከንቱ እንዳትሆን እኛም ጸጋችን ከንቱ እንዳይሆን ሹመቱን መንፈስ ቅዱስ እንዲሾም የሁላችን ጸሎት ይሁን። መንፈስ ቅዱስ ራሱ እንዲመርጥ ለመንፈሳዊ ሥራ ሁልጊዜ ሥልጣንን ለመንፈስ ቅዱስ አሳልፈን እንስጥ። በትክክል በጸሎትና በእምነት ከሆነ መንፈስ ቅዱስ የመረጠው ሰው ደግሞ እስከመጨረሻው ድረስ መፈውስ ነው፣ ፍሬ በፍሬ ነው እና ሁልጊዜ ለቤተ ክርስቲያን አገልግሎት የተመረጣችሁ ሁሉ ከሰው እንዳልሆነ እመኑ። ከእግዚአብሔር ከእግዚአብሔር ስለሆነ የተመረጣችሁ ከመንፈስ ቅዱስ ስለሆነ የተሾማችሁት። ይህ መጠራታችን፣ ይህ ለአገልግሎት ከሌሎች መመረጣችን ታላቅ አገልግሎት ነው፣ ታላቅ ጸጋ ነው። ደግሞ በክርስቶስ መምጣት ለፍርድ የሚያቆም ነው። ለእናንተና ለመንጋው ተጠንቀቁ ነው። እንጠንክር። ለቤተ ክርስቲያናችን ቤተ ክርስቲያናችን በእውነት የቀረችን ጸጋ ይችውናት፣ ሀብታምና ደሃውን ጥቁርና ቀይ ጤነኛና በሽተኛውን፣ የተለያየውን ቋንቋ፣ የተለያየውን ጎሳ፣ የተለያየ ነው አንድ የምታደርግ ጥበብ የተሰጠችን የቀረችን ጸጋ እችውናል። ለዚች እንበርታ። እግዚአብሔር መንፈስ ቅዱስ እንግዲህ ለፍሬ ያውቃል። እግዚአብሔር የተመሰግነኝ።